ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ከተጣለበት ጊዜ አንስቶ ላለፈው አንድ ዓመት የሚሆን ጊዜ የመጀመሪያውን ሕዝባዊ ስብሰባ ትናንት አዲስ አበባ ላይ አካሂዷል። በመብራት ኃይል አዳራሽ ውስጥ በተካሄደው በዚህ ስብሰባ ቁጥሩ ከስምንት መቶ ያላነሰ ሰው መገኘቱን የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ማምሻውን ገልጸውልኛል። የሰላማዊ ትግል እንቅስቃሴ በአዋጁ ምክንያት አደናቅፎት ቆይቶ ነበረና አሁን ላይ የአስቸኳይ ጊዜ አዋጁ ሲነሳ ወደ ሕዝባዊ ትግል ገብተን ህዝቡን የሚያሳድለን አሁን ምን ለሀገራችን ሁኔታ ውስጥ እያደረገ ያለውን ሁኔታ አውግዘን ሀገራቸን መቀጠል አለብን መስራት አለብን በሚለው መሰረት ያን እንቅስቃሴ የሚጀምር ነው። ምንድን ነው ያወገዛችሁት? እንግዲህ በየአካባቢዎች እንደሚታወቀው በሶማሌና በኦሮሚያ አካባቢ ላይ እንደዚህ ዜጎች ግድያ አለ፣ መፈናቀል አለ። አሁን በሊባቡር ላይ ወይንሻንጉል በተለያዩ ቡ በጉጂ በቦረና ዞን በተለያዩ አካባቢዎች ጋር ከዚህ ከንትን ጋር በተገናኘ ግጭቶች አሉ፣ እና እነሱን መንግስት በትክክል እያስተናገዳቸው አይደለም። መንግስትም ችግሮችን ለመፍታት እያደረገ ያለው ጥረት በጣም አናሳ ነው። እንደገናም ደግሞ የተከትል ያለው የችግር አፈታት ዘዴ የባሰ ሀገሪቱን ወደ አላስፈላጊ ደረጃ እያወረዳ ስለሚገኝ ለሱ ዜጎች ኢትዮጵያውያን፣ ምሁራን፣ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሌሎችም ተጠናክረው መምጣት አለባቸው። ለዚህ ሂደት የበኩላቸውን አስተዋጽኦ ማድረግ አለባቸው። በኋላ ላይ እንደሚታወቁ ሀገራችን ያለችበት ሁኔታም እንደገና ዞኑም ጭምር ለአደጋ የሚመስል ሆኗል። ከተበላሸ በኋላ ለማስተካከል የምናደርገው ምንም ጥረት ምንም ይሰጠን አሁን ታ አስተዋጽኦ ስለሌለ ከአድሚያ ምግብ ይታለብን ህዝቡን መነሳት አለበት የሚለውን ለማስተላለፍ ነው። የፊታችን እሁድ መስከረም ሀያ ስድስት ሁለት ሺ አስር ዓመተ ምህረት ከምንሊክ አደባባይ ተነስቶ መስቀል አደባባይ ላይ የሚጠናቀቅ ሰላማዊ ሰልፍ እንደሚያደርግም ሰማያዊ ፓርቲ አስታውቋል። ምክትል ሊቀመንበሩ አቶ ጌታነህ አብሮ ከስብሰባዎቹ ጋር የጠየቅ ነው። ባለፈው መስከረም ሀያ ስምንት ከሚኒሊክ ስኮር እስከ መስቀል ስኮር ካልስ እንደዚህ ጠርተን ነበረ ሜኒሊክ አደባባይ እስከ መስቀል አደባባይ ቸቸር ጎዳና ጋር አድርጎ እዛ የሚጠናቀቅ ሰልፍ ጠርተን ነበረ። ሳይሰጡን ቆይተው መጨረሻ ላይ አርብ ለፋ ከአዋሬ በቤሌሪያ ሜዳ ድረስ ሲቪና ምን የሚል አርብ ማታ ሌሳውር ላይ ሰጥተውን ነበረ እና እንደ ምክንያት ያቀረቡትም ህዝባዊ በዓል አለ ብለው በሂዴንን ክብረ በዓል በማዘጋጃ ቤታ ጊቢ ውስጥ ስለምናከብር ለሱ በዛ ጋር ስታልሱ መኪና መንገድ ምናምን ትዘጋጋላችሁ በሚል ምክንያት ነበር ያቀረቡት። ስለዚህ አሁን ደግሞ በሀያ ስድስት ጥቅምት ሀያ ስድስት ያው የትኛውም ቀን የኛ ቀን ስለሆነ ህዝቡን ማደራጀትን ማሰባሰብ ነው። በሀያ ስድስት እናረ እናደረጋለን ብለን አሁን ደግሞ ለአስደስ ያንሰል አብሮን ያስገባ ነው ሰብውንና የእውቅና ጥያቄውን ያቀረብ ነው በመጪው እሑድ ማለት ነው። እና ይሄኛው ጥያቄያችሁ እውቅና አግኝተዋል። ዛሬ ሄደው ነበረ የክፍል ሀላፊ ማግኘት አልቻሉ። እንደገና ነገም እንሄዳለን፣ እንጠይቃለን። ይህንም ጥያቄያችን እኛ ሰላማዊ ትግል ነው ደጋግሞ በርማን ኳ ጠይቃል። እኛም ሳንሰለች እዛችንም እያደራጀን በአንድ በኩል፣ ሌላ በኩል ደግሞ ስራቱንም ወደ ትክክለኛው መስመር እንዲመጣ እናስጨንቃለን። ይህ በእንዲህ እንዳለም የአማራ ክልል ጠቅላይ ፍርድ ቤት ባለፈው ሐሙስ ጥቅምት 16 2010 ዓ ም በዋለው ችሎት ባህር ዳር ከተማ ላይ በነሐሴ 2008 ዓ ም ተካሄዶ ከነበረውና ብዙ ጉዳት ከደረሰበት ሰልፍ ጋር ተያይዞ በእስር ላይ ቆይተው የነበሩ የሰማያዊ ፓርቲ የምዕራብ ጎጃም ዞን በተለይ ደግሞ የፓርቲው የባህር ዳር ከተማ መሪዎችን በነጻ ማሰናበቱ ታውቋል። በፓርቲው መሪዎችና አባላት ላይ ለ11 ወራት ያህል ክስ ሳይመሰረት መቆ የቱን ለቪኦኤ የገለጹት የፓርቲው የባህር ዳር ከተማ ሰብሳቢ አቶ ማሩ ዳኘውና ምክትላቸው አቶ መልካሙ ታደሰ ክሱ ሲቀርብባቸውም ጥፋተኛ ሆነው ከተገኙ ከዕድሜ ልክ እስራት እስከ ሞት የሚያስቀጣ የወንጀል ክስ እንደነበር አመልክተዋል። አቶ መልካሙ ማረማጀት ከጠባም በኋላ ከረጅም ወራት አስቀመጡን ዝም ብለን ወይም ከሰሱን ወይም በዋስና መብት ስጡንና ሉጣኛ ቤተሰብ አስተዳዳሪ የምንሰውር የምንጠራም አይደለን። ማድራሻ ያለን ለምንድን ነው ይሄ በደል የሚፈጸምብን ብለን ለፍርድ ቤቱ አቀረብን። የተከሰታችሁ ወንጀል አጠቃላይ ሕገ መንግስቱን በኃይል ለመናድ ኢኮኖሚ እንዲናጋ በማድረግ ወደ ሚሊዮኖች የሚቆጠር ንብረት እንዲወድም አስራ ሶስት የሰው ህይወት አንድ መቶ ሰዎች ያሳል ጉዳት ለዚህ ዚ በመሆናችሁ አጠቃላይ በሽብር ወንጀል ስለሆነ የተከሰሳችሁት የዋስትና መብት አያሰጥም፣ በሚል ይሄንን የዋስትና መብት የሚከለከል ክስ መሆኑን የተከሰስንበት አንቀርም ከሞት ቅጣት የሚያስቀጣ መሆኑ ተጠቀሰና በዚህ ምክንያት ተከልክለን አሁንም ተመልሰን ወደ ማረሚያ ቤት ደረስ ረጅም ጊዜ ቆይታ በኋላ ሰኔ ላይ የከፍ የደረሰን ወደ አምሳ ሶስት የሚሆን ግን ገ ሰርች ከደረሰን በኋላ ፍርድ ቤት አንድ ሁለት እንደሄድ ፍርድ ቤቱ ለእረፍት ክረምት ላይ ተዘጋ። ከዛም በኋላ በመስከረም እንደገና አሁን በጠጠሮ ቀረብ የተመላለት ነው በነበረበት ሰዓት ላይ ያው አቃቤ ህግ ያቀረባቸው ምስክሮች አይ እነዚህ ሰዎች እና ወንጀል ሲሰሩ ሲፈጸሙ አናውቅም። የሰሜ ፓርቲ ናቸውን ግን እናውቃለን። ለመሆኑ የአቃቢ ህግ ምስክሮች እነማን ነበሩ? አቀራረባቸውና እማኝነታቸውስ ምን ይመስል ነበር? ሊቀመንበሩ አቶ ማሩ ከቀረቡት የአቃቢ ህግ አምስት ምስክሮች ሶስቶች አናውቃቸውን በማለት ራሳቸውን አግለዋል። ሁለቱ የከንቲባ ጽፈት ቤት ኃላፊ እና የክልሉ የጸጥታ ዘርፍ መምሪያ ኃላፊ አቶ ዘላለም ሌውካ እንዲሁም የከንቲባ ጽፈት ቤት ኃላፊ አቶ አላዩ መኮንን ይባላሉ። እነዚህ ለምስክርነት እናውቃለን ብለው ቀርበዋል አቃቢ ግን ይበቃኛል ሰነድ ማቀረብ ኩ ሰነድ ማስረጃ ዛተያይዞ ሁለቶች እንዲያስረዱልኝ በማለት ለፍርድ ቤቱ አቅርቧል ፍርድ ቤቱም እነዚህን አጥብቆ ተጨማሪ ቀን በመቅጠር ያው አሰናብቶናል በዚህ ሁኔታ ነው እንግዲህ ቀርበው የአካቢ ህግ ሁለቱ ምስክሮች የሰጡት ከነዚህ ውስጥ አቶ አላዩ መኮንን የተባሉ የክልሉ የከንቲባ ጽሕፈት ቤት ኃላፊ እንግዲህ ህዝባዊነት የእኛንም ሁኔታ ግምት ውስጥ በማስገባት እውነታ በመናገር ለፍርድ ቤቱ አስረድተዋል። ሰማያዊ ፓርቲ ጥያቄ ከማቅረብ የዘለለ ምንም አይነት እዚህ ክልል ላይ ተሳትፎ እንደለለው ከእኔ ውጭ እና ከአቶ መልካሙ ውጪ ሌሎችንም አባላት ወደ አስር የተከሰሱ በእኔ ስም አባላትን እንደማያውቋቸው በአካልም በመልክም እንደማያውቋቸው ለፍርድ ቤቱ አስረድተዋል። ፍርድ ቤቱ አቃቢ ሕግም ሌላ ተጨማሪ አስተያየት እንዲሰጠው በመጠየቅ አቃቢ ሕግን ከቀረቡ የህግ ምስክሮች ካስረድነት ጭርጥና ከሰነድ ማስረጃ ጋር በተያዘው ውሳኔ እንዲሰጥነት አለምንም ቅሬታ በዚህ ፍርድ ቤቱ ተቀያሪ ጊዜ ቀጠሮ በመያዝ ቀጥሮናል። ከዛ ጥቅምት አስራ ስድስት በኋላው ችሎት የአማራ ክልል ጠቅላይ ፍርድ ቤት ዳኞች ለአንድ ሰዓት ያህል ክሱ ከመነሻ እስከ መድረሻ ዳኛው ካነበቡ በኋላ አዳራሹ በርከት ያለ ህዝብ ነበር። የእኛም አንዳንድ ደጋፊዎች፣ ቤተሰቦቻችን እዛው ይገኙ ነበር። ያን አንቦ ካሰሙ በኋላ መጨረሻ ላይ ምንድን ነው ያሉት አቃቤ ህግ ከመነሻ ጀምሮ ክስ ከመሰረተበት አሁን እስከ አስያዛቸው የክስ ማስረጃዎች እስከሰጡት ተጨባጭ ማስረጃ ጋር ምንም አይነት እንኳን ለውሳኔ የሚያደርስ ጥብቅ የሌለው ሆኖ ስላገኘን በብዙ አሰናብተናል በማለት በነጻ ነሰናበት ነው። እነ አቶ ማሩ ያለ ክስ ከቤተሰቦቻቸው ተነጥለው በቆዩባቸው ወራት በቤተሰቦቻቸው አባላት በልጆቻቸውና በራሳቸው ላይ ደርሷል ስለሚሉት ጉዳትና ስለ እስር ቤት ቆይታቸውም አጫውተውኛል። በሌላ ዝግጅት ይዣቸው መልሳለሁ።